ሰላም፣ ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀምሯል። ለምሽቱ የያዝናቸውና አስተዋውቃችሁ በአሜሪካ የሰነድ አልባ ኢትዮጵያውያን ውጣ አውረድን እንዴት መቀነስ ይቻላል? 13 ሰዓት ምሰራ ትችላለህ፣ ምክንያቱም ያሰው ውጥ አካል አማራጭ የለም። የት ሄደ ትሰራ፣ አንተንም ይቀይረሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። በዚህ ዙሪያ ዘገባለን ሌሎች ጥንቅሮችንም ይዘናል። የደንገረሞ የዕለቱን መሰናዶ በመምራት አብሬያችሁ ቆያለሁ። ንጉሱ ታምሬ ደግሞ በድምፅና ምስል ምህንድስና አብሮኛለ መሰናዶ በጥራት ወደ እናንተ ሊደርስ አብረውን ካሉ የስራ ባልደረቦቻችን ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዩናይትድ ስቴትስ ውስጥ ከአስር ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛገብት ያሳያሉ። እነዚህ ስደተኞች በሀገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ምጣኔ ሀብታዊ ተግዳሮቶች ሲጋለጡ ይታያሉ። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያውያን ስደተኞች መካከልም ጥቂት የማይባሉት ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። በዚህ ዙሪያ የተሰናዳው ዘገባ ሀብታም ስዩም እንደሚከተል ያቀርበዋል። በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ስደተኞችን ህይወት በቅርብ ታውቀዋለች። ከአመት በፊት እሷም በዚህ የህይወት ምዕራፍ አልፋበታለችና ና አስራ ሁለት አስራ ሶስት ሰዓት የምሰራ ትችላለ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደ ትሰራለህ። አንተንም ይቀይረሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው ኮምሊት ይቀየራል። ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል። እኔ አንድ ማውቀው ሰው በዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ሕይወቱ አልፏል። ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ መኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢ መደበኛ ኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው። የተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል። የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተና የቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያዥ አገልግሎቶችም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ ማህበራዊ ጥቅማጥቅሞች የገንዘብ ድጎማ የምግብ የጤና እንክብካቤ እንዳያገኙ ያደርጋቸዋል ምክንያቱም አንድ አክመንት ላይ አልተመዘገብኩም ህገወጥ ነኝ የዚህ ሀገር መንግስት እስት እና አስተዳደር አያቀኝም። ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀው የሚኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማ ጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ፣ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው። ለመሆኑ በሀገሬው አጠራር አንዶክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እንማንን ነው? የተባበሩት መንግሥታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል። ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው፣ ሶሻል ሴኩሪቲ ነበር የሌላቸውን፣ ግሪን ካርድ እንደዚህ የሌላቸው ማለት ነው። ብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ። ኢትዮጵያኖችን በ ተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፈው ፓስፖርታቸውም ኤክስፓየር አድርጎባቸው ምንም አይ ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባሉ ይችላሉ። እኒህ ወገኖች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶ ሆኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ። አሁን አንድ ሰው እዚህ ሀገር ቢቸገርና ኢንሹራንስ እንኳን ባይኖረው ህክምና የሚያገኝባቸው ቦታዎች አሉ ነው የኢንሹራንስ እንደዚህ ዜግነትና የማይጠየቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊኖ ይችላል። ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻርቲ እንደዚህ ይሰጣሉ። ለጥርስም ስም እንኳን ቢሆን በነፃ ደግሞ የህግ አገልግሎት የሚያገኙባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል ድርጅቶች፣ ሴንተሮች አሉ። የነጻ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤትም ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራው ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ኖራቸዋል ብዬ አስባለሁ። በመግቢያችን ላይ ሀሳቧን ወደ አጋራችን ጽሁን እንመለስ። ጽሁን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽሁን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያውያን ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች። በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናል ሬዲ የሆነ ሰው መሆን አለበ። እግዚአብሔርም ከሆነ አላም ወረቨር ይዘኸው መምጣት አለበ። በውስጥ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል፣ ኢንፎርሜሽን ኢንፎርሜሽን ሰው ጠይቅ አንብብ። ሀበሻን ኮሚኒቲ አለ። በጣም የእኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘ ይረዳሃል፣ ኢንፎርሜሽን ይሰጠሃል። አንድ ዶኪመንትድ ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው። ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታረጋሳ በበኩላቸው የሚቀጣ ይሁን ያክላሉ። ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት አለው አለ ብዙ ስራ አለ፣ ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያረጉ ሲመጡ የጤና ቀውስ ሲመጥም ይገጥማቸዋል። እዚህ ሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው በተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራ ተደላለ የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካመ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው። የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ አስር ነጥብ አምስት ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14 በመቶ እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ የስደተኝነት ስርዓት የገቡ ሰዎች ቁጥር በ49 በመቶ አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታ ሙዚዩም ዋሽንግተን ዲሲ። ባለፉት አምስት ዓመታት የኢትዮጵያ መገናኛ ብዙሀን ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና በኢትዮጵያ መገናኛ ብዙሀን ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ሃይማኖትና መገናኛ ብዙሀን በኢትዮጵያ የሚል ጥናት በቅርቡ ይፋ ሆኗል። ጥናቱ በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህራን በሆኑት በተባባሪ ፕሮፌሰር ቡላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬ ሸዳ ላይ የተዘጋጀ ነው። ሁለቱ ምሁራንም ከዚህ ቀደም ብሔርና የኢትዮጵያ መገናኛ ብዙሀን የሚል ጥናት ያቀረቡ ናቸው። እንግዲህ ከሁለቱ አንደኛቸውን አነጋግረን ያሰናዳው ዘገባ ይቀጥላል። ሃይማኖትና መገናኛ ብዙሃን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት አምስት ዓመታት በሃይማኖትና በመንግስት መለያየታት ተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል። በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬስ ሸዳል የተዘጋጀ ጥናት ነው። ተባባሪ ፕሮፌሰር ሙላቱ አለማየሁ የመንግስት በእምነት ውስጥ በሃይማኖቶች ውስጥ ጣልቃ የመግባት ፍላጎት ስታዩ እዚህም ዛምፕል መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምትለያቸው መንግስት ኃላፊዎች አሁን አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ወይል አጌንስት አድማውን በዚህ አባባሉ ግን ምንድነው ኢምፕላይ የሚያደርገው የሚለውን ነገር ስናይ የሆነ ነገር የጠቆመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደው በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊስ ውስጥ ክፍትል ክፍፍል ትልቅ ኮንትሮቨርሲ ነበር፣ ለሁለት ዓመት ምናምን የዘለቀ እሱም በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ መልሶ ለችግሮች መፍትሄ ለመስጠት የመንግስት ጣልቃ ገብነት እየመጣ እየታየ ሄደ ማለት ነው ወይ? ጉድ ባይዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ? በተለይ በተለይ የሀገሪቱ ሕገ መንግስት ሴኪላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ ጣልቃ መግባት ነበረበት ወይ፣ የእምነት አባቶች የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም ወይ የሚለውን ነገር ጠይቀን እናልፋለን ማለት ነው። በተለይም መደበኛዎቹ መገናኛ ብዙሀን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤል ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናታቸው እንደሚያሳይ ተናግረዋል። ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አይዘግቡም። አልዘገቡትም ባለን ጥናት ማለት ነው ምንድን ነው ተብሎ ሲጠየቁ፣ እኛ ሴኩላሪዝምን ነው የምንከተለው ሶ፣ ሴኩላር ስቴት ስለሆን እና የዛን ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ። ማለት ይሄኛው ነው አንደኛው ትልቅ ውስጠት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል፣ ኖ አሁን ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ሕይወት ነው እና እዚህ ጋር ሴኩላር ሚዲያ ነኝ ብሎ ማለት ይተናል። በጣም ኮንፊዥን ውስጥ እንዳሉ አይተናል። ይሄ ኮንፊዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መስፈርት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ በስተቀር እምነት ላይ ያተኩረን አንሰራም፣ እንደዚህ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል ባየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። የኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንንም የመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግብ ሚዲያ ነው ዘንድ በእምነቱ ላይም ሲጨመርበት ደግሞ ሌላ ጠባሳ ነው የሚጨምርብን ማለት ነው እና ኤዲቶራል ፖሊሶቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚባሉ ግን መዘገብ የትኛውም ሀገር ይኖር ወደ ሶሉሽን ነው እንጂ ነው ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም ሶስተኛው ሪዝን ምንድን ነው ራሱ የመንግስት ጫና ነው ማለት ነው የመንግስት ጫና ምን ለማለት ፈልጌ ነው የሚዘግቧቸው ጉዳዮችን ይሄን ዘግብ አትዘግብ ኦልሞስት በሚባል ደረጃ እንትን ያደርጓቸዋል ማለት ነው ኦነሮቹ ፖለቲካል ፓርቲው መንግስት እነዚህ እነዚህ ደግሞ በቀጥታም በተዘዋዋሪ መንገድ ጫና ስለሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸው ማለት ነው። በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞ ባልነበረ መልኩ ሀምሳ የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙኃን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ እያተኮረ በመሆኑ የተጠያቂነት የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ። በሌላ በኩል ደግሞ አንዳንድ ሚዲያዎች በጣም ጽንፍ ይዘው በጣም ቬሪ ፖላራይዝድ የሆነ አይነት አጌንስት ወይም ፎር ወይንም ይደግፋሉ ወይንም አጌንስት ነው የሚዘግቡ እናያለን ማለት ነው። ይሄ እነዛኞቹ ዝምታን መርተዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው። ማለት ሰው መሀል ላይ የትናገኝ የትኛው ጋ ነው ሕብረተሰቡ ትክክለኛ መረጃ ማግኘት ያለበት ብለን ስንል፣ ሕብረተሰቡ አሁን እንድን መገናኛ ሚዟን ብቻ በመከታተል የሚያገኘው ሚዛናዊ መረጃ ያለ ማለት ነው። በጣም ፖላራይዝ የሆነ ነገር ነው ብናል ጥናቱ ከተከተላቸው መንገዶች አንዱ ሀያ የመገናኛ ብዙሀንና የእምነት ተኮር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁመው፣ በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል። አሁን ላይ በተለይ በተለይ የዚህ የእምነት ላይ ያተኮሩ ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው፣ እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልክቶችን የያዙ ናቸው ማለት ነው። ይሄኛው የዚኛው እምነት የዚኛው እምነት ብቻ ምለነው አደለም ኦልሞስ በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት የእምነት አስተምሮቶቻቸው አስተምሮቶቻቸው የጠላ ብቻ ነው የሚነግር ነው ወይም አንደኛውን እምነት፣ አንደኛውን ብሄር፣ አንደኛውን ፖለቲካ የሚያነሳ ወይም የሚጥር እየሆኑ መጡ ማለት ነው። በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙኃን ራሳችንን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭት ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል። ዶክተር ሙላቱ፣ ጋዜጠኛው እንደማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ ወይ? ከፕራይቬሲ አንጻር የስ መብቱ ነው፣ ማንኛውም ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው፣ የህዝብ ነው። እዛ ጋር ያ ህዝብ የሚፈልገውን አይነት ነገር አለባበስ ነው መሆን ያለበት ማለት ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው። የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ የወጣው የሚለውን ነው ማየት ያለብን እንጂ ይህ ድሮም የነበረ ነው። አሁን ላይ ጎልቶ የወጣበት ዋናው ምክንያት ቴንሽኑ ነው። በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬሸዳል ከሶስት አመታት በፊትም የኢትዮጵያ መገናኛ ብዙሀን ብሔርተኝነት የሚታይባቸውና እንወክለዋለን በሚሉት ብሔር ወይም ጎሳ ላይ የተበዳኝነትን መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ የያዘ ብሔርና የኢትዮጵያ መገናኛ ብዙሃን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ህግ እንዲያከብሩ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ። የኢትዮጵያ ሚዲያ በአጠቃላይ ፖለቲካል ኢኮኖሚ ኦፍ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካው ነው በጣም የሚዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚኪዩቲቭ ቦዲዎች ወይንም አጠቃላይ ሊደርሺፑን ማለት እንችላለን። የነሱ ይሁንታ ወይም የነሱ እያንዳንዱ የሚያደርጓት ተግባር መገናኛ ብዙሃኑ ውስጥ ትገለጻለች ማለት ነው። መንግስት በመገናኛ ብዙሃኖች ላይ የሚያሳድረውን ተጽዕኖ እስካላቆመ ድረስ፣ መንግስት በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ፣ መንግስት ደግሞ መገናኛ ውስጥ በጣም ነፃ ሆነው እንዲዘግቡ እስካላደረገ ድረስ ነው። ምን ይሆናል መሰለሽ፣ ጡዘቱ እየቀበረ ሄዳል ማለት ነው። እንዳልኩሽ መንግስት እና ስርዓተ መንግስትና ሃይማኖት የተለያዩ ናቸው። አንደኛው በሌላኛው ላይ ጣልቃ አይገባም ካል የመጀመሪያው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱ ልንጠይቅ እንችላለን። ምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም በዓል ነው። የዛን ጊዜ አመቱ እንዴት አደርሳቸው የሚል ነገር ሌላቸው ይችላል ግን በእያንዳንዷ የእምነት ፌስቲቫል ላይ እየተነሳን መጽሐፍ ቅዱስን ቃልም ወይም የቁርአን ቃል እየጠንትን እያል የምናስተላልፍ ከሆነ ይሄኛው አይቲንክ የመንግስትን ሚና እና የሃይማኖትንትን በደንብ ለይቶ ያለማወቅ ነው። ቅድምን ብየሻለው የዚህ ሴኩላሪዝምን ሮንግሊ አንደርስታንድ ማድረግና ኢምፕልመንት ማድረግ ብያልኩሽ። መገናኛ ብዙሃን ውስጥ ብቻ አይደለም፣ ፖለቲካ ውስጥም ሮንግ የሆነ አንደርስታንዲንግ አለ ብያልሽ እዚህ ጋ ነው ማለት። መደበኛዎቹ የመገናኛ ብዙሀን አውታሮች እምነት ተኮር ግጭቶችን ሙያዊ በሆነ መልኩ እንደ ማንኛውም ዘገባ ማየት እንዳለባቸው የሚያሳስቡ ተባባሪ ፕሮፌሰር ሙላቱ አለማየው፣ የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሀንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ በመስከረም ወር ማብቂያ ላይ የሀማስ ታጣቂዎች ያደረሱትን ጥቃትና እሱን ተከትሎ የተቀሰቀሰው ጦርነት ያስከተለው ፍዳ በደቡብ እስራኤል ለሚኖሩ ኤርትራውያን ስደተኞች አላበቃም። በጋዛ የሚካሄደው ጦርነት የሚያበቃበት ጊዜ ምልክት ባልታየበት ሁኔታም ለሁለተኛ ጊዜ የተፈናቀሉት ስደተኞች ያለ ነዋሪነት መታወቂያና የእርዳታ አቅርቦት ሕይወታቸውን እንደ አዲስ ለመጀመር ጥረት እያደረጉ ይገኛሉ። የአሜሪካ ድምጽ ሴሊያ ሜንዶዛ ከደቡብ እስራኤል ያደረሰችን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። ተኪ ወልደ ሃይማኖት የትውልድ ሀገሩን ኤርትራን ሸሽቶ ወደ እስራኤል የተሰደደው እንደ አውሮፓውያን አቆጣጠር በ2010 ነበር። ሆኖም አሁን የሚኖርበት አሽከሎን ከተማ የሐማስ ታጣቂዎች ከጋዛ የሚተኩሷቸው ሮኬቶች ከሚዘንቡበት ከተሞች መካከል አንዱ በመሆኑ በጥቅምት ወር እንደገና ከመኖሪያው ተፈናቅሏል። ሮኬቱ በተተኮሰበት ወቅት እቤቱ እንደነበር የሚገልጸው ተኬ በወቅቱ በሰውነቱ ላይ ቀለል ያለ ጉዳት እንደደረሰበትም ይናገራል። ቤት ውስጥ ነበር። እዚህ ጋር እዚያ ጋር እናም ሁሉም ቦታ ትንሽ ትንሽ ተጎድቻለሁ። ተኬ የደረሰበት ጉዳት ከፍተኛ ባለመሆኑ ራሱን እንደ ድለኛ አርጎ ይቆጥራል። ከባለቤቱና ከልጆቹ ጋር በቅርብ በሚገኝ መጠለያ ውስጥ ይኖሮ የነበረ ሲሆን አሁን ግን ሁሉም ነገር ተቀያይሯል ይላል ማን ማሽ ማሽ አንድ ልነግርሽ የምችለው ነገር በጣም ከባድ ነው። ከውስጥ የመነጨ ፍርሃት በሙሉ ሰውነቴ ውስጥ ይሰማኛል። ወደ ስራ መሄድ አልፈልግም። አንድ ቀን እሰራለሁ፣ አንድ ቀን አልሰራም። ፍርሃት ብቻ ነው የሚሰማኝ። ሐኪም ጋር መሄድ እፈልጋለሁ፣ ነገር ግን የጤና መድህን ዋስትና የለኝም። የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ እንደሚያሳየው እስራኤል ውስጥ ከ30 ሺህ በላይ አፍሪካውያን ስደተኞች ይኖራሉ። ሐማስ ጥቅምት ሰባት ያደረሰው ጥቃትና እሱን ተከትሎ የተቀሰቀሰው ጦርነት ግን ከ1200 በላይ የሚሆኑትን ከመኖሪያ ቤታቸው አፈናቅሏቸዋል። ሞኒም ሃሮን ሂያስ የተሰኘ ለጥገኝነት ጠያቂዎችና ለስደተኞች አገልግሎት የሚሰጥ ድርጅት ውስጥ የመብት አቀንቃኝ ባለሙያ ናቸው። ሁኔታው አሰቃቂ ክስተት ነበረ። ያ ብቻ ሳይሆን አንዳንድ የስደተኞች ቤተሰቦች ተገድለዋል። በጥቅም ሰባቱ ጥቃት የተገደሉ ሁለት ኤርትራውያን ስደተኞች አሉ። አንድ ከዳርፉር የመጣ ስደተኛ ደግሞ አሽድዶ ውስጥ ተገድለዋል። ስለዚህ ይሄ ለእነሱ በጣም አስቸጋሪ ሁኔታ ነው። ይህ በተለይ ከኤርትራ ተሰዶ ለመጣው እንደ ተኪ የማነ ላሉ ወላጆች ትክክለኛ ሁኔታውን የሚገልጽ ነው። ማማሽ ከሼ ማማሽ አኔ አይት አኔ ገዳልት በሚልካማ ለእኔ በጣም ከባድ ሁኔታ ነው። ያደግኩት ጦርነት ውስጥ በነበረ ሀገር፣ በጦርነት መካከል ነው። ከዚያ በተሻለ ሁኔታ ወደ ተደራጀ ሀገር መጣው። ቢያንስ እንደዛ ብዬ ነበር ያሰብኩት። ስለዚህ ለምን ይህንን ጦርነት እንደማልፈልገው ይገባሻል። ልክ ምንም ነገር እንዳልቀየርኩን የሚሰማኝ ልጆቼ በተመሳሳይ ሁኔታ ጦርነት ውስጥ እንዲያድጉ አልፈልግም። ተክ እንደሚለው አሁን ስደተኞቹ መንግስት ለእስራኤላውያን የሚሰጠውን አይነት መደበኛ እርዳታ አያገኙም። እንደ አብዛኞቹ ስደተኞችም የእስራኤል የመኖሪያ ፈቃድ ወይም መታወቂያ የለውም። ይህ በስደተኞቹ ላይ የደቀነውን ተጨማሪ ፈተና ሀሮን ያስረዳሉ። The evacuation um, system in Israel, unfortunately, is related to... አለመታደል ሆኖ ተፈናቃዮችን ወደ ሌላ ቦታ የማዘዋወሩ ሂደት ከእስራኤል ሕጋዊ መታወቂያ ጋር የተያያዘ ነው። ነገር ግን አብዛኞቹ ስደተኞች ይህ አይነት መታወቂያ የላቸውም። ስለዚህ መንግስት በእነዚህ አካባቢዎች የሚኖሩ ሰዎችን ወደ ሌላ ቦታ በማዘዋወር የሚሰጠውን እርዳታ ማግኘት አይችሉም። የአሜሪካ ድምጽ በዚህ ጉዳይ ዙሪያ ከእስራኤል መንግስት ባለስልጣናት ማብራሪያ ለማግኘት ላቀረበው ጥያቄ ምላሽ አላገኘም። እስራኤል እንደ ሀገር ሆና የተመሰረተችው በዋናነት ለአይሁድ ህዝብ መኖሪያ እንዲሆን ሲሆን እጅግ በጣም የተወሰነ ቁጥር ያላቸው የአይሁድ ዝርያ የሌላቸው እስራኤላዊ ጥገኝነት ጠያቂዎችንም ይቀበላል። ሌሎቹም ግን በህገወጥ መንገድ ሀገሪቱ ውስጥ እንደሚኖሩ የኢኮኖሚ ስደተኞች ይመለከታቸዋል። በዚህ ምክንያት መንግስት ስደ እንደ ህክምናና መኖሪያ ቤት የመሳሰሉ ለህዝብ የሚሰጡ ጥቅማጥቅሞችን ለማግኘት የሚያስችላቸው የመኖሪያ መታወቂያ አይሰጣቸውም። ይህ እንደ ከኤርትራ የመጣው መንግስት አብ ገብረ ህይወት ላሉ ስደተኞች እየኖሩ ግን መኖራቸው አለመታየት ማለት ነው። ከመንግሥት ምንም አይነት እርዳታ አይሰጠንም። ይህ ይጎዳል። እንደ ተራ ጨርቅ የተጣልን አይነት ሆኖ ይሰማኛል። መንግሥት አብ እብራይስጥ ለሚናገሩትና እስራኤላውያን እንደሆኑ ስለሚሰማቸው በእስራኤል የጦር ኃይሎች ውስጥ የማገልገል ህልም ላላቸው ልጆቹ የወደፊት እጣፈንታ ይጨነቃል። በንሽሞኔ አናኑኒ አራት ልጆች አሉኝ። የአስርና የስምንት ዓመት ልጆች ብርጋዴር ለመሆን እንደሚፈልጉ ነግረውኛል። የአየር ወለድ ወታደሮች መሆን ይፈልጋሉ። ለእስራኤል መዋጋት ይፈልጋሉ። ነገር ግን እስራኤላዊ አለመሆናችሁን አያውቁም። እነዚህ ወላጆች ከአራት ወራት በኋላ ወደዚህ ልጆቻቸው የሚያውቁት ብቸኛ መኖሪያ ስፍራ ተመልሰው መምጣት በመቻላቸው አመስጋኞች ናቸው። በሲሊያ ሜንዶዛ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ለምሽት ወደ ያዝነው የመጨረሻ ዘገባ ነው የምናልፈው በማላዊ ገጠራማ ስፍራ የሚኖር አንድ የሁለተኛ ደረጃ ከሁለተኛ ደረጃ ትምህርቱን ያቋረጠ ወጣት በአየር ኃይል የሚሰራ ግኝትን በመጠቀም ለሚኖርበት ማህበረሰብ የኤሌክትሪክ ኃይልን ማቅረብ ችሏል። ላሜክ ማሲና ያደረስንን ዘገባ ሀብታም ስዩም እንደሚከተለው ያቀርበዋል። የፈጠራ ባለሙያው ኤርነስት አንድሪው ፈጠራ በአብዛኛው ዓላማው የመንደሩን ነዋሪዎች ቤቶቻቸውን በብርሃን ለማፍካት ሲሉ ኩራዝና ባትሪዎችን መግዣ ከሚያወጡት ውጪ ማዳን ነው። ኤሌክትሪክ ሳንጠቀም ብዙ ችግር እየገጠመን መሆኑን ከተረዳው በኋላ ኤሌክትሪክ ኃይልን ለመስራት አሰብ። ዛሬ እዚህ ደርሰናል። ከሁለተኛ ደረጃ ትምህርት ያቋረጠው የ18 ዓመቱ የፈጠራ ባለሙያ የኃይል ማመንጫ አንድ ሺህ ቮልት ኤሌክትሪክ እንደሚያመነጭ ይናገራል። አሁን ዘጠኝ ቤቶችን ራሱ በሠራው የኃይል ማመንጫ አማካኝነት አገናኝቷል። መዋቅሩ ኤሌክትሪክ የሚያመነጨው አየር በመጠቀም ነው። አምፖሎቹ እንዲፈኩ በጠርሙስ ውስጥ የተጠራቀሙ ኃይልን እጠቀማለሁ። ምን ያህል የኤሌክትሪክ ኃይልን እንደማመርት ለማወቅ መግነጢሳዊ ኃይል በመጠቀም እመራመራለሁ። ከዚያም ኃይል ላቀርብላቸው የምችላቸው ቤቶች ልክ ኃይሉን አመነጫለሁ። ይሁንና ባለሙያዎች አንድሮ አየሩን በመጠቀም ኤሌክትሪክ ኃይል እንዴት ማመንጨት እንደቻለ በተብራራ ሁኔታ አለማስረዳቱን ይተቻሉ። ምናልባት ሌሎች ሀሳቡን እንዳይኮረጁ በሚስጥር ይዞት ሊሆን እንደሚችልም ይናገራሉ። ብላንታየር በሚባል ተቋም ውስጥ የኃይል ማመንጨት መሐንዲስ የሆኑት አሊካቱምባ አንዱ ናቸው። ምን አይነት አየር እንደሚጠቀም አናውቅም። አየር ኃይልን ለማመንጨት እንዴት ሊውል ይችላል የሚለውንም አናውቅም። እሱም አልተናገረም፣ እሱም አላብራራም። ታዲያ እንዴት አድርገና ድንቀው እንደ መሐንዲሶች እንዴት እናግዘው? ከቱምባ እንደሚሉት የአንድሮ ፈጠራ ከተረጋገጠ በዓለም ላይ እጅግ አስገራሚ ከሆኑት ፈጠራዎች ይመደባል። ፈጠራው ግን ተጠራጣሪ ጎረቤቶችን ሳይቀር አሳምነዋል። ሜሪ ፋሪ አንዷ ናቸው። በቤታችን የምንጠቀመውን የኤሌክትሪክ ኃይል የማመንጨት አቅሙን ከሚጠራጠሩት ሰዎች መካከል አንዷ ነበርኩኝ። የቤተሰቦቹን ቤት ከኤሌክትሪክ አገልግሎት ጋር ማገናኘቱን ባየ ጊዜ ለእኔም ቤት ተመሳሳይ ነገር እንዲያደርግ ጠየኩት። አሁን ሕይወት ቀለል ሆኗል። የመንደሩ ሰዎች ነፃውን የኤሌክትሪክ አገልግሎት፣ ስልካቸውንና የኤሌክትሪክ ጸጉር ማስተካከያ መኪናቸውን በኃይል ለመሙላት እየተጠቀሙበት ይገኛሉ። ያንድሮ እናት ኤቨሊን ቺንጓ በገንዘብ እጥረት ምክንያት ልጃቸው ትምህርቱን በአውሮፓውያኑ 2018 ዓ ምት እንዳቋረጥ ይናገራሉ። በጎ የሚመኙ ሁሉ ይሄ ልጅ ትምህርቱን እንዲቀጥል ወደ ትምህርት ቤት ተመልሰው የፈጠራ ሀሳቡን እንዲያሳድግ እንዲያግዙ ትለምናለው። በተፈጥሮ የተቸረውን ውቀት ነው አሁን በጥቅም ላይ ያዋለው። የኃይል ሚኒስትር የሆኑት ኢብራሂም ማቶላ በቅርቡ ለፈጠራው አድናቆታቸውን ችረዋል። እንዲህ ያሉ ፈጠራዎች የኤሌክትሪክ ኃይል አቅርቦት እንዲኖረን ያግዙናል። ከአቅርቦትም ተሻግሮ ገቢን ያገናዘበና ዘላቂነት እንዲኖርም ያስችላል። በዳዋ ወረዳ የሚኖሩ ባለሥልጣናት ሥልጠና፣ የኤሌክትሪክ ገመድ፣ ከአደጋ መከላከያ አልባሳትና የኤሌክትሪክ ኃይልን መለካት የሚችሉ መሣሪያዎችን ለግሰዋል። መርሲ ፓኩ ላይ የወረዳው ዕቅድና ልማት መሥሪያ ቤት ኃላፊ ናቸው። ለዕለቱ የያዝነው መሰናዶው እዚህ ላይ ተጠናቋል። የደንገረመው መሰናዶውን በመምራት ንጉሥ ታምሬ በቅንብሩ አብረናችሁ ያልፋል። ሰላም ጤና ስጥልን ተናደሩ